የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 22 2015 ዓ ም ዝግጅታችን ጀመረ። ባልደራስ ፓርቲ ቢሮዬ በፖሊስ በመከበቡ ምክንያት ስራ መስራት አልቻልኩም ሲል ቅሬታ ቀረበ። በትግራይ ክልል ለሚቋቋመው ጊዜያዊ አስተዳደር የሚደረገው ውይይት ጉባኤ ዛሬ በመዕለ ከተማ ተጀምሯል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻ ሉ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ አራሳት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግድ ወልዴ ነኝ። ከሰሜን ኢትዮጵያ ጦርነት በኋላ ለመጀመሪያ ጊዜ መቀሌ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ትናንት ያረፉትን የፍራሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ጠባቂ ብፁዕ አቡነ ዮሐንስ አስክሬን ተሰናብተው ዛሬ ወደ አዲስ አበባ ተመልሰዋል። ሙሉጌታ አጽብሃ ዝርዝር ትላንት የካቲት 21 2015 ዓ.ም ከዚህ ዓለም በሞት ለተለዩት የቅዱስ ፍራሚናጦስ አባ ሰላማ ከሣቴ ብርሃን መንፈሳዊ ኮሌጅና የመቐለ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የበላይ ጠባቂ ብፁዕ አቡነ ዮሐንስ ዳግማዊ በተዘጋጀው የስንበት መርሃ ግብር ላይ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በአቡነ ዮሐንስ ሞት ማዘናቸው ገልጸዋል። ከሰሜን ኢትዮጵያ ጦርነት በኋላ በትግራይ ክልል የሚገኙ ሊቃነ ጳጳሳት አህጉረ ስብከቶች ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተለይተው ራሳቸውን ቤተ ክህነት ማቋቋማቸው ከገለጹ በኋላ ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ መቀለ ከተማ ሲገኙ የመጀመሪያ ነው። ዛሬ ከቀትር በፊት በመቀለ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን በተደረገ የሽኝት መርሃ ግብር ላይ ተገኝተው ለሀዘንተኞችና ምእመናን ባደረጉት ንግግር ላለፉት ሁለት ዓመታት ከዚህ ቀደም ሌላ ህዝብ አጋጥሞት የማያውቀው ከባድ መከራ የትግራይ ህዝብ እንዳጋጠመው ገልጸው ይህ አልፎ መገኘት በመቻላቸው ደስታን እንደተሰማቸው ተናግረዋል። ሁሉ ናብችልክን አመታና ዘበርኩ ወገና፣ ንጹህ አየር ሰማይና ምድር ተዘግቶ በጭንቅና በመከራ ውስጥ የነበራችሁ ወገኖቻችን ንጹህ የሰላም አየር መተንፈስ መጀመራችሁ ትልቅ ነገር ነው። የእግዚአብሔር ስጦታ ነውና ሁላችሁም ደስ ሊላችሁ ይገባል። ከጨለማ ስለወጣችሁ ደስ ሊላችሁ ይገባል። ትንሽ ጊዜ ብትሆንም፣ ሰላም ታላቅ ናት። በቀላሉ አትገኝም፣ ዋጋዋም አይተመንም። በፍቅር በሃይማኖት በትሕትናና በፈሪሃ እግዚአብሔር ነው የምትገኘው። አሁን ትንሽ መታየት ጀምራለች። እናንተ የምትፈልጓት ሁላችንም የምንፈልጋት ናትና እግዚአብሔር የጸናች ያድርጋት። ያሳለፋችሁት መከራ ብዙ ነው። ጽናታችሁም ይገርማል። አቡነ ማትያስ በመቀለ የነበራቸው ቆይታ አጠናቅቀው ወደ አዲስ አበባ ተመልሷል። ትናንት ያረፉት ብፁዕ አቡነ ዮሐንስ ዳግማዊ በመቀለ ከተማ የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነው የቅዱስ ፍራሜናጦስ አባ ሰለማ ከሳቴ ብርሃን መንፈሳዊ ኮሌጅና የመቀለ ደብረሰላም ቅዱስ ሚካኤል ቤተክርስቲያን የበላይ ጠባቂ ናቸው። በ1927 ዓ ም በትግራይ ማዕከላዊ ዞን ይሓ የተወለዱ አቡነ ዮሐንስ በቤተክርስቲያኗ ለ75 ዓመታት ከዲቁና እስከ ጵጵስና ማዕረግ ማገልገላቸው ሕይወት ታሪካቸው ላይ ተነቧል። የብፁዕ አቡነ ዮሐንስ ዳግማዊ የቀብር ስነ ስርዓት በነገው ዕለት በትውልድ ቀያቸው በትግራይ ማዕከላዊ ዞን የሓ ደብረ ሃመልማል አቡነ አፈፄ ገዳም ይፈጸማል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የጦር ወንጀል እና ሌሎች ሰቆቃዎች ስለመፈጸማቸው እንዲመረምር የተመደበው ዓለም አቀፍ ገለልተኛ ምርማሪ ቡድን ስራውን እንዲያቋርጥ የሚጠይቀውን የኢትዮጵያ አቋም በመቃወም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ኢትዮጵያ የምታቀርበውን ሀሳብ ውድቅ እንዲያደርግ 63 የሚሆኑ ዓለም አቀፍ የሲቪልና ሰብአዊ መብት ድርጅቶች ጠይቀዋል። ድርጅቶቹ በጋራ የጻፉትና በሂውማን ራይትስ ዎች ድኅረ ገጽ ላይ የተለቀቀው ደብዳቤ የገለልተኛ መርማሪዎቹ ስራ ከፍተኛ ዓለም አቀፍ የመብት ጥሰት የተፈጸመባቸው ሰለባዎች ፍትሕ እንዲያገኙ ያስችላል። በተጨማሪም ጦርነቱ በተካሄደባቸው ቦታዎች ነጻ ሚዲያ እና የሰብአዊ መብት ድርጅቶች በማይገኙበት ሁኔታ የመርማሪው ቡድን ስራ ወሳኝ ነው ብሏል። መንግስት የፍትህ አካላትን ጨምሮ በሰብአዊ መብት ጠባቂዎች ላይ እያደረገ ያለው ማዋከብ እጅጉን አሳስቦናል ብሏል። የድርጅቶቹ ደብዳቤ ኢትዮጵያ የገለልተኛ መርማሪዎቹን ስራ ለማቋረጥ የምታደርገው ሙከራ ከዚህ በፊት ተደርጎ የማያውቅ ሲሆን መንግስታት ምርመራን ለማስቀረት ምክር ቤቱን በሚፈልጉት መንገድ መጠምዘዝ የሚችሉ ሊያስመስል ይችላል ብሏል። የዓለም አቀፍ የሲቪልና ሰብአዊ መብት ድርጅቶቹ የጻፉት ደብዳቤ የሰብአዊ ምክር ቤቱ አባላትና ታዛቢዎች የኢትዮጵያን ሙከራ እንዲያስቆሙና ለገለልተኛ መርማሪዎቹ ያላቸውን ድጋፍ እንዲያረጋግጡ ደብዳቤው ጠይቋል። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የጅምላ እልቂት፣ አስገድዶ መድፈርና ካለ ፍርድ መታሰር የመሰሉ በደሎች ተፈጽመዋል በሚል የተባበሩት መንግስታት ድርጅት እያደረገ ያለውን ምርመራ ለማስቆም የኢትዮጵያ መንግስት ድጋፍ በማሰባሰብ ላይ ነው ሲል አምስት ዲፕሎማቶችን ጠቅሶ ሮይተርስ በትናንትና እለት ዘግቧል። ይህም የአፍሪካ አገራትንና የምዕራቡን ዓለም ሊከፋፍል ይችላል ሲል ሪፖርቱ ጠቁሟል። በኢትዮጵያ መንግስት ኃይሎችና በህወሓት ኃይሎች መካከል ለሁለት ዓመት የተደረገው ጦርነት ባለፈው ጥቅምት በተደረሰ የሰላም ስምምነት ቢያበቃም ለደረሰው ሰቆቃና በደል አንዱ ሌላውን ተጠያቂ አድርጓል። በሺዎች የሚቆጠሩ ሲሞቱ፣ በሚሊዮን የሚቆጠሩት ደግሞ ተፈናቅለዋል። መሰረቱን በጀኔቫ ያደረገው የተመድ የሰብአዊ መብቶች ምክር ቤት የሚያደርጋቸው ምርመራዎች ከዚህ በፊት አቋርጦ ባያቅም ኢትዮጵያ ምክር ቤቱ እያካሄደ ያለውን ምርመራ እንዲያቆም የሚጠይቅ ረቂቅ የውሳኔ ሀሳብ በማሰራጨት ላይ ነች። ሀሳቡ የምርመራ ውጤቱ እንዳይታተምና በምክር ቤቱም ክርክር እንዳይደረግበት የሚጠይቅ ነው ብሏል። ሮይተርስ ትናንት በተለይ ባወጣው ልዩ ሪፖርት በአፍሪካ ቀንድ ለስድስተኛ ወቅት ዝናብ በቀረበት በዚህ ጊዜ ከሶማሊያ ኢትዮጵያና ኬንያ የተፈናቀሉ ና በውሃ ምግብና ደህንነት እጦት የሚሰቃዩ በሚሊዮን የሚቆጠሩ ሰዎችን ለመታደግ አስቸኳይ እርዳታ እንዲደረግ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን ጥሪ አድርጓል። 3.3 ሚሊዮን ለሚሆኑ ስደተኞችና የአገር ውስጥ ተፈናቃዮች ሕይወት አድን እርዳታ ለመስጠት 137 ሚሊዮን ዶላር ያስፈልጋል ሲል ኮሚሽኑ ጥሪ አድርጓል። በሶማሊያ ለአሁኑ ረሃብ እንዳይከሰት ለማድረግ ቢቻልም ለሕይወት አስጊ የሆነ የምግብና የውሃ እጥረት እንዳለ የስደተኞቹ ኮሚሽን ቃል አቀባይ ኦልጋ ሳራዶ ትናንት ጀኔቫ ላይ ተናግረዋል። ግጭትና ድርቅ አንድ ላይ መከሰታቸው ቀድሞውንም አደገኛ የነበረውን ሁኔታ አባብሶታል ያሉት ቃል አቀባይዋ በመቶ ሺህ የሚቆጠሩ ሰዎች ለደህንነታቸውና እርዳታ ለማግኘት ሲሉ መኖሪያቸውን ጥለው ሸሽተዋል ብለዋል። በኢትዮጵያና ሶማሊያ 1.7 ሚሊዮን የሚሆኑ የአገር ውስጥ ተፈናቃዮች መኖራቸውን ኮሚሽኑ ይገልጻል። በተጨማሪም 180 ሺህ የሚሆኑ ሰዎች ከሶማሊያ ና ከደቡብ ሱዳን ወደ ኢትዮጵያና ኬንያ መሸሻቸውን ኮሚሽኑ አስታውቋል በሶማሊያ ብቻ 287ሺህ የአገር ውስጥ ተፈናቃዮች ይገኛሉ አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው በዓለም ትልቁና አደገኛው የአልቃይዳ መረብ ብላ አሜሪካ በምትገልጸው ቡድን ላይ ሶማሊያ ድል እያገኘች መሆኑን በመገንዘብ ወታደራዊ እርዳታዋን እየጨመረች መሆኑን ከአሶሴትድ ፕሬስ የተገኘው መረጃ አመልክቷል። ትናንት ማክሰኞ 61 ቶን የሚመዝን መሳሪያ ሶማሊያ መዲና ሞቃዲሾ መድረሱን ሪፖርቱ አመልክቶ ይህም በሶማሊያ መሪነት በአልሻባብ ላይ የሚደረገውን ዘመቻ ለማጠናከር ነው ብሏል። ከቃጣር፣ ቱርክ፣ የተባበሩት አረብ ኤሚሬትስ እንዲሁም እንግሊዝ ጋር በመሆን በአወጣችው መግለጫ ሶማሊያ መሳሪያዎችን በራሷ ለማስተዳደር እንድትበቃና ተምህድ የጣለባት የመሳሪያ ገዢ ማዕቀብ እንዲነሳላት አሜሪካ ጥረት እንደምታደርግ አስታውቃለች። ባለፉት አስር ዓመታት በርካታ ቦታዎችን በተቆጣጠረውና እስላማዊ መንግስት ለመመስረት በሚጥረው አልሻባብ ላይ አጠቃላይ ጦርነት ያወጀው የፕሬዚዳንት ሐሰን ሼክ ሞሐመድ መንግስት ባለፉት ወራት በርካታ ቦታዎችን አስለቅቋል። አሜሪካ 450 የሚሆኑ ወታደሮች በሶማሊያ ያለዋት ይህም የቀድሞው ፕሬዚደንት ዶናልድ ትራምፕ የአሜሪካን ጦር ለማስወጣት የወሰኑትን ውሳኔ የወቅቱ ፕሬዚደንት ጆ ባይደን ቀልብሰው ጦሩ ቆይታውን እንዲቀጥል በመወሰናቸው ነው። አሜሪካ የሶማሊያን ጦርና የአፍሪካ ሕብረትን ልዑክ ጦር በድሮን ጥቃት፣ በመረጃ እና በስልጠና ትረዳለች። የአፍሪካ ሕብረት ልዑክ ጦር በመጪው የፈረንጆች ዓመት 2024 መጨረሻ ላይ የጸጥታ ኃላፊነቱን ለሶማሊያ ጦር አስረክቦ እንደሚለቅ ይጠበቃል። በናይጄሪያ ባለፈው ቅዳሜ በተደረገው ፕሬዚዳንታዊ ምርጫ የገዢው ፓርቲ እጩ የሆኑት ቦላ አህመድ ቲኑቡ አሸንፈዋል ሲል የአገሪቱ የምርጫ ኮሚሽን ዛሬ አስታውቋል። የተቃዋሚ ፓርቲ እጩዎቹ ግን ምርጫው ማጭበርበርና ቴክኒካዊ ችግር ስለነበረበት በድጋሚ ድምፅ እንዲሰጥ ጠይቀዋል። ቦላ አህመድ ቲኑቡ ስምንት ነጥብ ስምንት ሚሊዮን ድምፅ በማግኘት ፕሬዚደንት ሆነው መመረጣቸውን የምርጫ ኮሚሽኑ ሊቀመንበር ማሙድ ያኩቡ በአገሪቱ ብሔራዊ ቴሌቪዥን ማስታወቃቸውን የቪኦኤው ቲመቲ ኦቢዩዙ ከአቡጃ ከላከው ዘገባ ማወቅ ተችሏል። የቲቡኑ ዋናው ተፎካካሪ የነበሩት የቀድሞ ምክትል ፕሬዚዳንት አቲኩ አቡባከር 7 ሚሊዮን ድምፅ ሲያገኙ የሰራተኛ ፓርቲው ፒተር ኦቢ 6 ሚሊዮን ድምፅ አግኝተዋል። በናይጄሪያ ዴሞክራሲያዊ ታሪክ ከፍተኛ ፉክክር የታየበት ነበር በተባለው ምርጫ የአገሪቱ የኢኮኖሚ መዲና የሆነችው ሌጎስ የቀድሞ አገረ ገዢ ቲኑቡ ፕሬዚደንት ሆነው ተመርጠዋል። የሰባ ዓመቱ ቲኑቡ የፖለቲካ የነፍስ አባት በመባል ሲታወቁ ውጤቱን ተከትሎ ባደረጉት ንግግር ተቃዋሚዎችን ጨምሮ ሁሉም ናይጄሪያውያን ለአገሪቱ ሲሉ በአንድነት እንዲቆሙ ጥሪ አድርገዋል። የቴክኒክ ችግር ተከስቶ ነበር፣ እንዲሁም በመራጫዎች ላይ ጫና ተደርጓል፣ ድምፅም ተጭበርብሯል በሚል የተቃዋሚ እጩዎቹ ጉዳዩን በፍርድ ቤት እንደሚሞግቱት አስታውቀዋል። በሰሜን ግሪክ አንድ የመንገደኞች መጓጓዣና ሌላ የጭነት ባቡር ዛሬ ተቃይተው እስካሁን 36 ሰዎች ሲሞቱ 85 ቆስለዋል። በተቃራኒ አቅጣጫ ሲጓዙ የነበሩት ሁለቱ ባቡሮች የተጋጩት ከመዲናዋ አቴንስ 380 ኪሎ ሜትር ላይ ቴምፔ በምትባል ስፍራ ሲሆን ቢያንስ ሶስት ፍርጎዎች በእሳት ተቀጣጥለዋል። 350 መንገደኞችን ከያዘው ባቡር ውስጥ 250 የሚሆኑት መንገደኞች ጉዳት እንዳልደረስባቸው ወይም አነስተኛ ጉዳት እንደገጠማቸው ታውቋል። የአደጋ ሠራተኞች ፍርስራሽ ውስጥ ተቀብረው ሊኖሩ የሚችሉ ሰዎችን ለማዳን በመረባረብ ላይ ናቸው። 66 ሰዎች ወደ ሆስፒታል ሲወሰዱ ስድስቱ በጽኑ የተጎዱ መሆናቸውን የግሪክ እሳት አደጋ አገልግሎት አስታውቋል። ሁለቱ ባቡሮች ክፉኛ በመጋጨታቸው የአደጋ ሰራተኞቹን ስራ ከባድ እንዳደረገው የእሳት አደጋ አገልግሎት ቃል አቀባይ ተናግረዋል። በሌላ በኩል ደግሞ ከመጠን በላይ ስደተኞችን የጫነ ጀልባ በስተ ምስራቅ ግሪክ ባህር ዳርቻ አቅራቢያ ዛሬ ሰምጦ ቢያንስ ሁለት ፍልሰተኞች ሳይሞቱ እንዳልቀረ የአሶሴትድ ፕሬስ ዘገባ አመልክቷል። የግሪክ ባህር ድንበር ጠባቂዎች 24 ሰዎችን መዳናቸውን አስታውቀው አንድ ወንድና ሴት ግን ሞተው መገኘታቸውን ገልጸዋል። ጀልባው 27 ሰዎችን ጭኖ የነበረ ሲሆን አንድ ሰው የደረሰበት እስካሁን አለመታወቁ ተገልጿል። የፍልሰተኞቹ ዜግነት ለጊዜው አልታወቀም። ከፕላስቲክ የተሠራውና ከመጠን በላይ የጫነው ጀልባ ከቱርክ ሳይነሳ እንዳልቀረ ተገምቷል። አድማጮች ለምሽቱ ያዝኩት ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችሁ አምሹ መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ የካቲት 22 2015 ዓ.ም ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብየር ዘገባ እንለፍ። ቢሮዬ በፖሊስ በመከበቡ ምክንያት ስራዎችን መስራት አልቻልኩም ሲል ባልደራስ ፓርቲ ቅሬታ ቀረበ። ድርጊቱ የአድዋ በዓልን በተረጋጋ መልኩ እንዳናከብር ታስቦ እንደሚደረግ እናምናለን ያሉት የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለዚህም ባለፈው ዓመት በተመሳሳይ ወቅት ይደረግ ነበር ያሉትን የአባላት እስር በማሳያነት አቅርበዋል። በጉዳዩ ዙሪያ ከአዲስ አበባ ፖሊስ ምላሽ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ኬኔዲ አባ ት ተጨማሪ አለው። የባልደራ ስለ እውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለአሜሪካ ድምጽ በሰጡት አስተያየት በአዲስ አበባ 6 ኪሎ አካባቢ የሚገኘው የፓርቲው ጽህፈት ቤት ከትናንት የካቲት 21 ከሰዓት ጀምሮ በፖሊስ እንደተከበበ ገልጸዋል። በተጨማሪም የፓርቲው አባላት እየታሰሩና ወከባ እየተፈጸመባቸው ነው ያሉት ወይዘሮ ቀለብ በዚህ ምክንያት ቢሮ ገብተን መስራት አልቻለም ብለዋል። ቢሮውን ደህንነቶች ቢሮ ውስጥ መጥተው ነበረ ሶች ታች ነበሩ እና ምንም አላልም፣ ግን የሚፈልጉት ነገር ካለ ብዬ ምትል ለማለት ሞክሬ ነበር። ምንም አላል ማየታች ብለው ወርዶ፣ ዛሬ ደግሞ ምን አደረጉ ኃይላቸውን በዛ አድርገው፣ ፓትሮል መኪና በዛ አድርገው የጠዋት ከስራ ሰዓት በስራ ሰዓት ጀምረው በጣም ከበባድ ነበር ቢሮ በዛ እንቅስቃሴ ውስጥ እያሉ የፓርቲውን ጥበቃውን አስተዋል የፓርቲ ጥበቃ ሰራተኛ ዛሬ ነው የታሰረው። እሱ እና ወከባ ነበረ። በዛ የተረሳም ያው እዛ ያሉ ሰራተኞች በጣም ከመጨነቃቸው የተነሳ ቢሮ ሰው እንዲወጡ ተገደዋል ማለት ነው። እና ደስ የተለመደውን የእለት እለት የድርጅታዊ ስራችን በቢሮ ገብቶ እንዳንሰራ ሆኗል። አባሎቻችን የታሰሩ አሉ። አሁን ሳሙኤል ዲሚትሪ ከቤቱ ነው የታሰረው። የባልድራስ ጠቅላላ አዘጋጅ ኮሚቴ ነው። ሄኖክ ኃይሉም በተከታይ ያለው ጉባኤ ድምጽ ሰጪ አባል ነው። ትናንት ነው ከቤታቸው የታሰሩት። ማዝያ ያወጣባቸው አባሎችም እንዳሉ መረጃው ደርሶናል። ስለዚህ አሁን ካለው ከበባ እና ወከባ አንጻር እዛው የነበሩ ሰራተኞችን ሞጥተዋል። በፖሊስ ቁጥጥር ስር የዋሉ የፓርቲው አባላት ፍርድ ቤት እንዳልቀረቡም ነው ወይዘሮ ቀለብ የተናገሩት። የፓርቲው ጽህፈት ቤት በፖሊስ የተከበበበት ምክንያት ምን እንደሆነ ላነሳንላቸው ጥያቄ ደግሞ ተከታዩን ምላሽ ሰጥተዋል። እና የምናስበው አሁን የፊታችን ሀያ ስድስት በጣም የሚጠበቅ ነው በአባሎች ዘንድ አጠቃላይ በፓርቲ ደጋፊዎች ዘንድ የሚጠበቅ ጠቅላላ ጉባኤ ነው። አሁን ካለው ከበባ እና ወከባ አንጻር ጠቅላላ ጉባኤያችን በአግባቡ እንዳይሳካ ወይም እንዳይካሄድ ለማድረግ የታሰበ እሳቤ ነው ብለን እናምናለን። እንደዚህ አይነት የተለየ ከበባ ሆኖበት አያቅም ነበር። በጣም ይሄኛው የበዛ ሆነ እና እሱ እንደ ትጋት ወስደነዋል። በሌላኛው መንገድ ደግሞ ምናልባት እንግዲህ ነገ የአድዋ በዓልም ስላለ እንደምታስታውሰው የዛሬ አመት አድዋን ከህዝብ ጋር ሆኖ ባልደራት በከፍተኛ ድምቀት አክብሮታል። ያ በመሆኑም በጣም ብዙ የባልደራት አባላት በእስር ተዳርገዋል። ከእስሩ ጀርባ ደግሞ ፓርቲው ወደ ሰባት መቶ ሀምሳ ሺ የሚሆን የዋስትና ገንዘብ ከፍሏል። መቶ እና ከዛ በላይ የሆኑ ስማርት ስልኮች የአባሎቻችን ስልኮችም በተመሳሳይ ሲታሰሩ እጃቸው ጋር ስለነበር ሄደው ቀርተዋል እና ከዛ ጋር ተያይዞ በዚህ አመትም በዓሉን በተረጋጋ መንፈስ እንዳይከበር ካሰቡት ስፋቢ ውስጥ አንዱ ሊሆን ይችላል ብለንም እናስባለን። ፓርቲው ያቀረበውን ቅሬታ በተመለከተ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ጥረት ብናደርግም የኮሚሽኑ የሚመለከተው አካል ስልክ ባለማንሳቱ ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ቀደም ሲል የአበይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔ መጽሔት ይቀጥላል። በትግራይ ክልል ለሚቋቋም ጊዜያዊ አስተዳደር ውይይት የሚደረግበት ጉባኤ ዛሬ በመቐለ ከተማ ተጀምሯል። ጊዜያዊ አስተዳደሩን ለማቋቋም የተመሰረተው ኮሚቴ ሰብሳቢ ሌተና ጄኔራል ታደሰ ወረደ ወደፊት ጊዜያዊ አስተዳደሩን የሚመሩ ባለስልጣናት ከሁሉም የፖለቲካ ድርጅቶች ተውጣተው የስልጣን ክፍፍል እንደሚደረግ የገለጹ ሲሆን የስልጣን ክፍፍሉ ሲጠናቀቅ ከፌዴራል መንግስቱ ጋር በጉዳዩ ላይ ድርድር እንደሚደረግ አመልክተዋል። በትግራይ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ጉባኤው በአንድ ፓርቲ የበላይነት የሚካሄድ መሆኑን በመግለጽ ተሳትፎ እንደሌላቸው ማስታወቃቸው ይታወሳል። ሙልጌታ አንጽብሃ፣ ዝርዝራለሁ። ጊዜያዊ አስተዳደሩን ለመመስረት ዛሬ ረቡ የካቲት 22 2015 ዓ ም በተከፈተው ጉባኤ 351 ሰዎች በድምፅ 50 ደግሞ ያለ ድምፅ እንዲሳተፉ ውሳኔ ላይ መደረሱ ከአስተባባሪዎቹ የተገኘ መረጃ ያመለክታል። የፖለቲካ ፓርቲና የሲቪል ማህበረሰብ ድርጅት መሪዎች እንዲሁም ከትግራይ ኃይሎች የተውጣጡ ሰዎች በጉባኤው ውስጥ ተካትተዋል። የኮሚቴው ሰብሳቢ ኔትናል ጀኔራል ታደሰ ወረደ በኮሚቴው አወቃቀር ዙሪያ ብዙ ጥያቄዎች ተነስቶበት እንደነበር አስታውሰው ነገር ግን አስተዳድሩ ቶሎ መመስረት ስላለበት ኮሚቴው እንዲቀጥል መደረጉን ተናግረዋል። በመሰረታ ሂደት ስምንት ጊዜ ከተለያዩ አደረጃጀት ጋር ውይይት ማካሄዳቸውም ገልጸዋል። ኣብዚ መድረክ ዝሓልፍ ውሳነን ዝጣየሽ ካቢኔን በዚህ መድረክ የሚወሰነው ውሳኔና የሚመሰረት ካቢኔ የትግራይ መንግስት ወክሎ የፕሪቶሪያ ስምምነት የፈረመውና ከዛ ቀጥሎ ያለው ድርድሮችም እየመራ የሚገኘው የድርድር ኮሚቴ ከኢትዮጵያ መንግስት ጋር የትግራይ አቋም አድርጎ የሚደራደርለት ይሆናል ነው ያሉት። ለሁለት ቀናት በሚካሄደው በዚህ ጉባኤ በተለያዩ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። የኮሚቴው አባል ብርጋዴ ጀኔራል ተክላይ ያሸብር ጊዜያዊ አስተዳደሩ ከስድስት ወር እስከ አንድ ዓመት ብቻ እንዲቆይ መታሰቡን ተናግረዋል። ከሶስት ፖለቲካ ፓርቲዎች ውጭ ሌሎቹ በጉባኤው ላይ መሳተፋቸውም ጠቁመዋል። አብ ናይ ስልጣን ክፍፍል ካብ ሕወሓት ካብ ሰራዊት በስልጣን ክፍፍሉ ከሕወሓት ከሰራዊት፣ ከምሁራንና ከፖለቲካ ፓርቲዎች ሊሆን ይገባል ነው የተባለው። አራቱ አካላት በመንግስቱ እንዲሳተፉ ኮሚቴዋ ደግሞ ስንት ስንት የያዙ የሚለውን ጥናት በማካሄድ ታቀርባለች ማለት ነው። ከፓርቲዎቹ ይምጡ አይምጡ በካቢኔው ቦታ ይሰጣቸዋል። መጥተው ከገቡ ይገባሉ። እምቢ ካሉ ደግሞ የሚሰሩ ሰዎች ገብተው ይሰራሉ። በዚህ ደረጃ ነው እየሄድን ያለ ነው ነው ያሉት። ሳልሳይ ወያነ ትግራይ ብሔራዊ ባይቶ አባይ ትግራይ ባይቶና፣ እንዲሁም ውድብ ናጽነት ትግራይ ሳይሳተፉ ቀርተዋል። የሳልሳይ ወያነ ትግራይ የፖለቲካ ጉዳዮች ኃላፊ አቶ ክንፈ ሐዱሽ ከኮንፈረንሱ የመቅረታቸው ምክንያት እንዲህ አብራርተዋል። የአንድ ድርጅት ኮንፈረንስ ነው፣ የህወሀት ኮንፈረንስ ነው። በዛ ኮንፈረንስ የምንሳተፍበት ምክንያት አይኖሩም ማለት ነው አቋማችን በዛ ሂደት ላይ አቋማችን ስንገልጽ ነበረ። እነሱ ማለትም ህወሓት ያቋቋመው ኮሚቴ ተቋማችን ስንገልጽ ነበረ። የአንድ ፓርቲ ኮሚቴ ሳይሆን መኖር የነበረበት ሁሉንም የፖለቲካ ኃይሎች የሚሳተፉበት ኮሚቴ እንዲቋቋም አቃፊና አካታች የሆነ ሂደት እንዲኖር በተደጋጋሚ ጥሪ ስናቀርብ ነበር። እኛ ላቀረብነው ጥሪ ግን እስካሁን አልተሰማም። የውድብ ናጽነት ትግራይ የስራ አስፈጻሚ ኮሚቴ አባል አቶ ወልደ አብርሃ ንጉሰ በበኩላቸው ሂደቱ ለውጤቱ ጠቃሚ ነው ብለን ነው የምናምነው። አሳታፊ፣ አቃፊና ዲሞክራሲያዊ ሂደት እንዲኖረው እኛም ስንጠይቅ፣ ሀሳባችን ስናቀርብ ቆይተናል። ይሁን እንጂ ሽግግሩ ኮሚቴ ተብሎ የተሰየመው እራሱ ከመረጠው መንገድ ውጪ ሌላ ሀሳብ ማስተናገድ እንደማይፈልግና ከሚሄድበት መንገድ የሚያቆመው እንደሌለ ደጋግሞ ሲገልጽ እንደነበር ይታወቃል። ስለዚህ ብቻቸውን ወስነው ራሳቸውን ለራሳቸው ተሻሽመው ለሚያስከይዱት የሽግግር ሂደት እኛ በዚህ ላይ አጨብጫቢዎቹን መገኘት የለብንም የሚል ድርጅታዊ ውሳኔ ወስነን በዛ መሰረት ነው መድረኩ ላይ ያልተገኘ ጊዜያዊ አስተዳደር ለማቋቋም የተመሰረተው ኮሚቴ ወገኝተኝነቱ ለህወሀት ነው የሚል አመለካከት እንዳላቸው ከዚህ ቀደም የገለጹት የፖለቲካ ፓርቲዎቹ ከዚህ ቀደም ከኮሚቴው ጋር ግንኙነት እንደሌላቸው መግለጻቸው አይዘነጋም። በዛሬው እለት በተጀመረው ጉባኤ 30 በመቶ ከህወሀት፣ 5 በመቶ ከትግራይ ኃይሎች፣ 15 በመቶ ሌሎች የፖለቲካ ፓርቲዎች፣ 30 በመቶ ደግሞ የሲቪል ማህበረሰብ አባላት እንዲሳተፉ ጥሪ መቅረቡ የኮሚቴው ሰብሳቢ ኔትናል ጀኔራል ታደሰ ወረደ ተናግረዋል። ጉባኤው ነገ ይጠናቀቃል ተብሎ ይጠ ይጠበቃል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ በመተግበር ላይ የሚገኘው የትምህርት ቤት ምገባ ፕሮግራም ከትግራይ ውጭ ባሉ ክልሎች ከአምስት ነጥብ ሶስት ሚሊዮን በላይ ተማሪዎችን መመገብ እንደተቻለ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አስታወቁ። በአፍሪካ ህብረት ጽህፈት ቤት በተከበረው ስምንተኛ የአፍሪካ ትምህርት ቤት ምገባ ቀስቀን ስነ ስርዓት ላይ የተገኙት ፕሮፌሰር ብርሃኑ መንግስት የትምህርት ቤት ምገባ ፕሮግራምን በልማት ፖሊሲው ማካተቱን ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው አስተዳደራቸው በዓመት አራት ነጥብ ስድስት ብር በመመደብ 7 ተማሪዎችን እየመገበ እንደሆነ ገልጸዋል። በስነ ስርዓቱ የመክፈቻ ንግግር ያደረጉት የአፍሪካ ህብረት የትምህርት፣ የሳይንስ፣ የቴክኖሎጂ እና ፈጠራ ኮሚሽነር ፕሮፌሰር መሐመድ ቤል ሆሲን በተጠናቀቀው የአውሮፓውያን አመት በትምህርት ቤት ምገባ ፕሮግራም በአፍሪካ 66 ሚሊየን ተማሪዎች ተጠቃሚ መሆናቸውንም ያመለከቱ ሲሆን ይህ አሀዝ በምገባ ፕሮግራሙ መካተል ከነበረባቸው ተማሪዎች ውስጥ 31 ከመቶ ብቻ እንደሚ ጠቅሰዋል። በአዲስ አበባ የምገባ ፕሮግራሙ ተጠቃሚ የሆኑ ተማሪዎች ምገባው ትኩረታቸው ትምህርት ላይ እንዲያደርጉ እንዳገዛቸውና የቤተሰብን ወጪ እንደቀነሰላቸው ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። አዲስ አበባ በሚገኘው የዳግማዊ ምንሊክ የመጀመሪያ ደረጃ ትምህርት ቤት የምትማረው ኢየሩሳሌም ማህተም የምገባ ፕሮግራሙ የቤተሰቦችን ጫና እንዳቀለለ ትገልጻለች። ተማሪዎችም በተረጋጋ ሁኔታ ትምህርታቸውን መከታተል እንዲችሉ ማድረጉን ተናግራለች። በኢትዮጵያ ውስጥ የተለያየ ሕይወት ደረጃ ውስጥ ያሉ ያሉ ማለትም የምግብ ልጆቻቸውን መመገብ ማልበት ማይችላሉ ስለዚህ የእነሱን ወጪ ቢያንስ ሀምሳ ፐርሰንቱን ሸፍኗል ማለት እንችላለን። ምክንያቱም አንድ ልጅ ቁርስ ይችላል፣ ምሳን ይችላል፣ ዩኒፎርም፣ ደብተር ይህን ሁላ ውጭ በተለይ ደግሞ ኑሮ በጣም ጨምሯል ወይም ደግሞ ተወዷል በሚባል ዘመን ያለ ነው እና ይህንን በዚህ ሕይወት ዝቅተኛ ሕይወት ውስጥ የሚገኙ እናቶች ወይም ቤተሰቦች ልጆቻቸውን ማስተማር የሚችለው አይመስለኝም ነበር። ነገር ግን ይህ ምገባ በመኖሩ ምክንያት በከፍተኛ ሁኔታ ልጆች የተማረ ዜጋን ማፍራት ተችሏል ብዬ ይህ ፕሮግራም ከመጣ በኋላ ተማሪዎች፣ ጓደኞችሽ ላይ ምን ለውጥ ታስተውያለሽ? ምግብ ሳይመገብ ማለት የሚማር ተማሪ ለተለያዩ ነገሮች ሊጋለጥ ይችላል። ማለትም የሚታመም ነበረ ምናምን። ምግብ በማይበሉበት ሰዓት ያው ሙሉ ቀን ስለምንማር አይችሉትም የራቡን ስሜት። ስለዚህ ራስን የመሳት ምናምን አጋጣሚዎች ነበሩ። ነገር ግን ይህ ምገባ በመኖሩ ምክንያት በሰፊ ሁኔታ ሁሉም ተማሪ ጠግቦ በሰላም ትምህርት መከታተል ይችላል ማለት ነው። በዚሁ ትምህርት ቤት የምገባ ፕሮግራም ተጠቃሚ የሆነችው ሌላኛዋ ተማሪ በፍቅር ግዛቸው ምገባው ተማሪዎችን በተለያየ መልኩ መጥቀሙን ነው የምትናገረው በጣም እናያግዘን ለእኛ ብቻ ሳይሆን አሉ፣ በጣም ብዙ ህጻናት ደሃዎችና በምግብ እጦት ምክንያት ከትምህርቶቻቸው የሚስተጓጎሉ ትምህርታቸውን የሚያቋርጡ ምናምን እና ከትምህርታቸው ይልቅ ለምግቡ ትኩረት የሚሰጡ ነበሩ እና እነሱን አሁን ይሄ የምገባ አስነሻት ከመጣ ጀምሮ ሁሉንም ነገር ትተው ወደ ትምህርት ትኩረት እንዲያደርጉ አግዟል ብዬ አስባለሁ። በኢትዮጵያ በመተግበር ላይ የሚገኘው ብሔራዊ የትምህርት ቤት የምገባ ፕሮግራም በሚሊዮን የሚቆጠሩ ተማሪዎችን መጥቀም እንደቻለ በአፍሪካ ህብረት አዳራሽ በተከበረው ስምንተኛው የአፍሪካ ጫካ የትምህርት ቤት ምገባ ቀን ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ አስታውቀዋል። በአሁኑ ጊዜ የኢትዮጵያ መንግስትና አጋሮቹ ከ5.3 ሚሊዮን በላይ የሆኑ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን እየመገቡ ይገኛሉ። የምግብ አቅርቦቱ እየተከናወነ ያለው በየአካባቢው በሚገኙ የአርሶ አደሮች የህብረት ስራ ማህበራት ነው። ይህም ለበርካታ ሴቶችና ወጣቶች የሥራ ዕድል ፈጥሯል። የትምህርት ቤት ምገባ ፕሮግራም የተማሪዎችን የተመጣጠነ ምግብ አቅርቦትና ጤንነት እንዲሁም የትምህርት ብቃታቸውን ትርጉም ባለው ደረጃ ያሻሽላል ያሉት ፕሮፌሰር ብርሃኑ የኢትዮጵያ መንግስት በተለያዩ የልማት ፖሊሲዎች ውስጥ የትምህርት ቤት ምገባ ፕሮግራምን እንዳካተተ ተናግረዋል። ለዚህ ፕሮግራም ማስፈጸሚያ 85 ሚሊዮን ዶላር በጀት እንደመደበም በመድረኩ ላይ ተገልጿል። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን የምገባ ፕሮግራም አስመልክተው ባደረጉት ንግግር በመንግስት ትምህርት ቤቶች የሚገኙ ተማሪዎችን ለመመገብ አስተዳደራቸው ትልቅ በጀት መመደቡን ገልጸው፣ ፕሮግራሙ የተማሪዎችን ደህንነት ከማረጋገጥ ባሻገር ለቤተሰብም አጋዥ እንደሆነ አመልክቷል። ለዚህ ፕሮጀክት በየአመቱ 4.6 ቢሊዮን ብር የሚመደብ ሲሆን ይህም በገንዘብ እጥረት ምክንያት ለልጆቻቸው ጤናማ ምግብ ለማቅረብ የሚቸገር ወላጆች ጫና ይቀንሳል። በአውሮፓኑ አቆጣጠር በ2019 ለሙከራ ያህል 17 ሺህ ተማሪዎች በመመገብ የተጀመረው ይህ ፕሮጀክት ዛሬ ላይ በከተማዋ ካሉት መደበኛ ተግባራት አንዱ ሆኖ በሁሉም የመንግስት ትምህርት ቤቶች የሚገኙ 700 ሺህ ተማሪዎች ተጠቃሚ ማድረግ ችሏል። ለ16 ሺህ እናቶች የስራ እድል ፈጥሯል። ፕሮግራሙ ወደ ትምህርት ገበታ የሚገቡ ተማሪዎችን በመጨመር እና የሚያቋርጡትን በመቀነስ የትምህርት ተሳትፎ እንዲጨምር አድርጓል። በኢትዮጵያ ደረጃ የተጠቀሰው የትምህርት ቤት ምገባ ተጠቃሚዎች ብዛት ትግራይን እንደማያካትት በትምህርት ሚኒስቴር የምገባ ፕሮግራም ዳይሬክተር አቶ ዳዊት አዘነ ለአሜሪካ ድምፅ ተናግሯል። ዳይሬክተሩ በምገባ ፕሮግራሙ ተግባራ ላይ የሚታየው ተግዳሮት ምን እንደሆነም ገልጸዋል። መንግስት በብዙ አይነት ነገሮች አሁን ተወጥሮ ነው ያለው። በዚህ ምክንያት በጀት ወደ ተለያዩ ነገሮች ይሄዳሉ እና ለዚህ ለትምህርት ቤት ምገባ የሚመጣው የመንግስት በጀት እጅግ በጣም ውስን ነው። ስለዚህ አሁን የበጀት እጥረት ነው በከፍተኛ ደረጃ ያለብን እና ደግሞም ከዚህ ከምግብ ዋጋ ንረት ጋር ተያይዞ ከፍተኛ በጀት ይወስዳል ራሱ የምገባ ገበያ ላይ አሁን የምግብ ዋጋ በጣም እንትን እየሆነ ስለሆነ ከፍተኛ በጀት ነው የሚወስደውና እነዚህ ናቸው በዋነኛነት። በአፍሪካ 34 ሀገራት የትምህርት ቤት ምገባ ፕሮግራም እንዳላቸው የገለጹት የአፍሪካ ሕብረት የትምህርት፣ የሳይንስ፣ የቴክኖሎጂ እና የፈጠራ ኮሚሽነር ፕሮፌሰር መሐመድ ቤልሆሲን በተጠናቀቀው የአውሮፓውያን ዓመት በአፍሪካ 66 ሚሊዮን ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን ተናግረዋል። ሆኖም ለፕሮግራሙ ትግበራ ዓለም አቀፍ ድጋፍ እየቀነሰ በመምጣቱ የአፍሪካ ሀገራት 84 ከመቶ የሚሆነውን የፕሮግራሙን በጀት ከራሳቸው ሀብት ለመሸፈን መገደዳቸውን ጠቁመዋል። በአፍሪካ በትምህርት ቤት ምገባ ፕሮግራም ተጠቃሚ መሆን ከነበረባቸው ተማሪዎች ውስጥም መካተት የቻሉት 31 በመቶ ብቻ እንደሆኑ ፕሮፌሰር መሐመድ ቤልሆሲን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረመድህን አዲስ አበባ ወደ ደቡብ ክልል ስናልፍ ደግሞ በደቡብ ብሔር ብሔረሰቦችና ህዝቦች ክልል የአምስት ዞኖችና የአምስት ልዩ ወረዳዎች ህዝብ በአንድ ክልል ለመደራጀት በሰጠው ድምፅ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የወላይታ ዞን የመራጮች ምዝገባና ድምፅ አሰጣጥ ሂደት ግን መጠነ ሰፊ ጥሰቶችና ግድፈቶች የተገኙበት በመሆኑ መሻሩንና በድጋሚ እንዲካሄድ መወሰኑንም ቦርዱ አስታውቋል። ጥሰቱንና ግድፈቱን በፈጸሙ አካላት ላይ ፖሊስ ምርመራ እያካሄደ መሆኑንም ገልጿል። መለስካቸው አመሃ ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ባደረገው መግለጫ በቀድሞው የደቡብ ብሔር ብሔረሰቦችና ህዝቦች ክልል በዞን እና በልዩ ወረዳ ደረጃ ተደራጅተው ከነበሩ አካባቢዎች ጥር 29 ቀን 2015 ዓ ም ባካሄደው የህዝብ ውሳኔ ድምፅ አሰጣጥ በአስሩ አደረጃጀቶች የሚኖረው ሕዝብ በአንድ ክልል ለመደራጀት መወሰኑን በሰጠው ድምፅ አረጋግጠዋል ብለዋል። አምስቱ ዞኖች ኮንሶ፣ ደቡብ ኦሞ፣ ጋሞ፣ ጌዴዮ እና ጎፋ ሲሆኑ ቡርጂ፣ ባስኬቶ፣ አሌ፣ አማሮ እና ዲራሴ ደግሞ ልዩ ወረዳዎች ናቸው። በዚህ ቦርዱ ይፋ ባደረገው የህዝብ ውሳኔ ውስጥ የወላይታ ዞን አልተካተተም። ቦርዱ የሰጠውን ውሳኔም ምክትል ሰብሳቢው አቶ ውብሸት አየለ አብራርተዋል። በአጠቃላይ ከ370 የምርጫ ጣቢያዎች ውስጥ በ357 965 በመቶ ጣቢያዎች የመራጮች መዝገቦች የታዩትና በድምፅ መስጫ ቀን የተረጋገጡት መጠነ ሰፊ ጥሰቶች በዞኑ በሚገኙ አብዛኞቹ ጣቢያዎች ለምርጫ እውነተኛነት መሰረታዊ የሆነው የመራጮች ምዝገባ ላይ ያተኮረ የምርጫ ማጭበርበር መፈጸሙን ለቦርዱ የሚያሳምኑ በመሆናቸው በአዋጅ ቁጥር 1162 ህዝባ 2011 የአዋጁ ዓላማዎች መሮዝ ስር የተጠቀሱት ድንጋጌዎች በከፍተኛ ደረጃ እንዲጣሱ መደረጋቸውን ቦርዱ ከምርመራው ሪፖርት ተገንዝቧል በመሆኑም ይህ ተግባር አጠቃላይ የምርጫ ሂደቱን ተአማኒነትና እውነተኛነት ያሳጣና አጠቃላይ የምርጫ ውጤቱንም የሚያዛባ በመሆኑ በአዋጅ ቁጥር 1133 ህዝባዊ 2011 አንቀጽ 7 ንዑስ አንቀጽ 20 መሰረት የወላይታ ዞን ህዝበ ውሳኔ የመራጮች ምዝገባ ውድቅ እንዲደረግና የመራጮች ምዝገባና ድምፅ አሰጣጡም በድጋሚ እንዲደረግ ቦርዱ ወስኗል። አክለውም የተዘረዘሩ ጥሰቶች በተፈጸሙባቸው የምርጫ ጣቢያዎች ጥሰቶቹን ያስፈጸሙ የፈጸሙና የተባበሩ አካላትን በመለየት ምርመራ እንዲከናወንና አስፈላጊውን ህጋዊ እርምጃ ወስዶ ለምርጫ ቦርድ ሪፖርት እንዲያደርግ ለፌዴራል ፖሊስ እንዲጻፍም ቦርዱ መወሰኑን አቶ ብሸት ገልጸዋል። በውላይታ ዞን ድጋሚ የሕዝብ ውሳኔ የሚካሄድበትን ጊዜ ከወዲሁ መናገር እንደማይቻል የተናገሩት የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከዚህ በፊት የተፈጸሙ ስህተቶች እንዳይደገሙ ቦርዱም ሆነ ሌሎች የሚመለከታቸው አካላት የየራሳቸውን ሥራ መሥራት አለባቸው ብለዋል። በተለይም የሕግ አስፈጻሚዎች ብርቱ ጥረት እንዲያደርጉ ጠይቀዋል። በሪፖርታችን ላይ እንደገለጽ ነው በእነዚህ በወላይታ ዞን ውስጥ ያሉ ጥሰቶች ሌሎችም ቦታዎች በመጠናቸው ብዛታቸው አነስተኛ ነው እንጂ በሌሎችም ዞንና ልዩ ወረዳዎች የተፈጸሙ ጥሰቶች የወንጀል ተጠያቂነት እንደሚያስከትሉ ገልጸን ለፌዴራል ፖሊስ በአፋጣኝ ምርመራ ተደርጎ ህጋዊ እርምጃ እንዲወሰድ ጠይቀን ነበረ። በጊዜው ባለመወሰዱ ጭምር ነው። መጨረሻ ላይ ያየ ነው መጠነ ሰፊ ችግር ያስከተለው አሁንም ማለት ነው። በቦላይታ ዞን ባሉ ጣቢያዎች ቅድም እንደገለጽ ነው በ96 ፐርሰንት ገደማ በሚገመቱት ይህን አይነት ጥሰት ተፈጽሞ ከጥሰቶቹ ደግሞ አብዛኞቹ በህግ የሚያስጠይቁ ሆነው ያ ምርመራና የህግ ተጠያቂነት ሳይታይ ሄደ። እንደገና ብንደግመው ምናልባት ተመሳሳይ ጥሰት ያጋጥመናል ማለት ነው። ስለዚህ ይሄ እርምጃ በህግ አስፈጻሚዎች በኩል ቶሎ መወሰድ ይኖርበታል። ከህዝበ ውሳኔ ውጤት ሰንጠረዥ ማየት እንደሚቻለው አንድ ሚሊዮን ሰባት መቶ ሃያ አምስት ሺህ ሦስት መቶ አርባ አንድ ህዝብ በአንድ ክልል ለመደራጀት ሲወስን በቀድሞ አደረጃጀት ለመቀጠል የወሰኑ ደግሞ 78970 የሚሆን ሕዝብ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እያዳመጣችሁት ያላችሁት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው። የመጀመሪያው አጋማሽ ዝግጅታችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሸጋገረው። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በአፍሪካ ያደረጉትን ጉብኝት ይዳስሳል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በናሚቢያ ና በኬንያ ያደረጉትን የአምስት ቀናት ጉብኝት ባለፈው እሁድ አጠናቀዋል። በቀዳማዊት እመቤትነታቸው አፍሪካን ሲጎበኙ ደግሞ ይህ የመጀመሪያ ጊዜያቸው ነው። በመሰረቱ ጂል ባይደን የዩናይትድ ስቴትስ መንግስት ባለስልጣን አይደሉም። ቢሆንም ግን ተወዳጅነታቸው በመምህርነት ያካበቱት ተሞክሮ ብሎም የእናትነት ተምሳሌታቸው በጉብኝታቸው ባደረጓቸው ንግግሮች ተንጸባርቋል። የረሃብን የእኩልነት መዛባት ጉዳይ ጉብኝታቸው ትኩረት እንዲያገኝ መልእክት ለማስተላለፍ ብቻ ሳይሆን ጠለቅ ያለውን ዓለምን ማን ይምራት የሚለውን ጥያቄም ለማንሳት ተጠቅመውበታል። የአሜሪካ ድምጿ አኒታ ፓውል ከናይሮቢ ኬንያ ያጠናቀረችውን ዘገባ ቆንጂታየ ለሳምንቱ የሴቶችና ቤተሰብ ፕሮግራም እንደሚከተል አቀናብረዋለች። ቀዳማዊት እመቤት ጂል ባይደን በናሚቢያና በኬንያ በተለያዩ ቦታዎች ሞቅ ባለ ሰላምታ እየተቃቀፉ በፈገግታ ያሳለፉት ቆይታ በፕሬዝደንቶች ጉብኝት ወቅት ለወትሮው እንደሚደረገው ከብሔራዊ ጸጥታ አኳያ የሚከናወን ጥንቃቄና ጥበቃ ያልታየበት ነበር። ጂል ባይደን ከበድ ከበድ ያሉ ማህበራዊ ጉዳዮችን ባነሱባቸው ንግግሮቻቸውም ተስፋ ሰጪ መልእክቶችን ያዘሉ ቃላት በመጠቀም ሲናገሩ ተደምጠዋል። የአየር ንብረት ለውጥ፣ የምጣኔ ሀብታዊ እኩልነት አለመኖር፣ ዴሞክራሲን ማጠናከርን ጨምሮ ሁላችንም ከፊታችን ተመሳሳይ ተግዳሮቶች ተደቅነውብናል። በዓለማችን ላይ ለተጋረጡት ወሳኝ ፈተናዎች መፍትሄ ለመስጠትና ራዕዮቻችንን እውን ለማድረግ የአፍሪካውያን ድምፅ፣ የአፍሪካውያን አመራርና የአፍሪካውያን የፈጠራ አስተዋጽኦ ያስፈልጋል። በአፍሪካ ጉዟቸው ከሰባቱ የልጅ ልጆቻቸው መካከል አንዷን ናዮሚን ይዘው የሄዱት ቀዳማዊቷን እመቤት ጂል ባይደን አዋቂ ሴቶችና ልጃገረዶች የለውጥ አንቀሳቃሾች መሆናቸውን ያጎሉ መልእክቶችን አስተላልፈዋል። ለውጥ ብዙ ትግል የሚጠይቅ መሆኑንም አስተውለዋል። በዚህ የደቡብ አፍሪካ ተከታታይ የቴሌቪዥን ዝግጅት ላይ እንደሚታየው ለወጣት ሴቶች በገንዘብ ወሲባዊ ግንኙነት መፈጸም ጉድ የሚያሰኝ ሳይሆን የተለመደ ስር የሰደደ ችግር ነው። ጾታን መሰረት ያደረገ ጥቃትንም የደቡብ አፍሪካው ፕሬዚደንት ሁለተኛው ወረርሽኝ ሲሉ ገልጸውታል። በአህጉሪቱ ብዙዎች ልጃገረዶች የትምህርት ገበታ ለመቋደስ ያልታደሉ ናቸው። ይህች ናሚቢያዊት ልጃገረድ ለምሳሌ በመጸነሷ ምክንያት ትምህርቷን ከ11ኛ ክፍል ለማቋረጥ ተገድዳለች። የኬንያ ቀዳማዊት እመቤት ሲናገሩ አያሌ የሀገራቸው ሴቶች የመደበኛ ባንክ የብድር አገልግሎት እንደማያገኙና በመሆኑም በየአካባቢያቸው ብድር የሚሰጣጡባቸውን ማህበሮች በማቋቋም እንደሚጠቀሙ ገልጸዋል። ያ ሲሆን ደግሞ ለሚገቡበት የብድር ውል ከመደበኛ ባንክ የሚሰጠውን አይነት ከለላ ወይም ዋስትና እንደማያገኙ፣ የሚያገኙትም የብድር መጠን አነስተኛ መሆኑን አስረድተዋል። ብዙ ጊዜ ራሳቸውን የጂል ባይደን ባለቤት ነኝ ብለው ሲያስተዋውቁ የሚሰሙት ፕሬዚደንት ባይደን የባለቤታቸው ጉብኝት አስተዳደራቸው ለአፍሪካ አጋርነት ያለውን ጠንካራ ቁርጠኝነት ያንጸባረቀ እንደነበረ ተናግረውላቸዋል። በሁለቱም አገሮች ከፕሬዚደንቶችና ከቀዳማዊ እመቤቶች ጋር ተገናኝተዋል። ከአንድ ሺህ ለሚበልጡ ወጣቶች ንግግር አድርገዋል። የድህረ አፓርታይድና ናሚቢያን የመጀመሪያ ወጣት ትውልድ አነጋግረዋል። እናንት የአገራችሁ ዴሞክራሲ ጠባቂዎች ናችሁ በማለት አበረታታዋቸዋል። በኬንያ በድርቁና በፑቲን የዩክሬን ወረራ ምክንያት የተባባሰው የምግብ ዋስትና እጦት የተጎዱ ሰዎችን አነጋግረዋል። አሜሪካ አፍሪካን ለመደገፍ እውነተኛ ቁርጠኝነት ያላት መሆኑን በደንብ አስታውቀዋል። በጉብኝቶቻቸው በዋና ዋና ዝግጅቶች ሁሉ ከሴቶች መሪዎች ጋር አብረው መገኘቱን የመረጡት ቀዳማዊት እመቤት ጂል ባይደን በዚያውም የራሳቸውን መልእክት አስተላልፈውበታል። መጪው ጊዜ የሴቶች ነው የሚል መልእክት በያዘው በዚህኛው ንግግራቸው የባለቤታቸው ሁለተኛና የመጨረሻ የስልጣን ዘመን በቀጣዩ ዓመት ለሚጠናቀቀው የናሚቢያዋ ቀዳማዊት እመቤት ማበረታቻ ያዘለ መልእክት አስተላልፈዋል። በየትኛውም ሀገር ቢሆን ምንጊዜም ሴቶች ፕሬዚዳንት ሊሆኑ ይገባል። ስለዚህ እኔም ሴቶች ለሀገር መሪነት እንዲወዳደሩ በጣም እደግፋለሁ። ተንታኞች ቀዳማዊት እመቤት ጂል ባይደን በአፍሪካ ያደረጉት ጉብኝት ዩናይትድ ስቴትስ አፍሪካን የሚጠቅሙ አዳዲስ መርሃ ግብሮችን እንድትቀርጽ ይረዳ እንደሆነ ወይም የፖሊሲ ለውጦችን ያስከትል እንደሆን ከወዲሁ እንደማይታወቅ ይናገራሉ። ሌላ የሚያበረክተው አስተዋጽኦ ሊኖር እንደሚችል ግን ያምናሉ። የብሩኪንግስ ተቋም ተንታኟ ኬረን ግራውን እንዲህ ሲሉ ነው የሚያስረዱት ዶክተር ባይደን በትምህርት መስክ ብቻ ሳይሆን እንደ ቀዳማዊት እመቤት ባከናወኗቸው ስራዎችም ሁሉ እንደ አራያ የሚታዩ ሰው ናቸው። ይህ አራያነታቸው ልጆቹ ሲያድጉ ብዙ ሚና ሊኖራቸው እንደሚችልም ተስፋ ይሰጣቸዋል። ወጣት ሴቶች በፈለጉት የሙያ መስክ ተምረው ለመሰማራት እንደሚችሉ ተስፋ በመስጠት የሚያበረታታ ነውና። ቀጣዩ ዝግጅታችን ደግሞ አንድ ዓመት ያስቆጠረውን የሩሲያ እና የዩክሬን ጦርነት ይዳስሳል። ሩሲያ ዩክሬንን ከወረረችና በምላሹ በርካታ ዓለም አቀፍ ማዕቀቦች በሩሲያ ላይ ከተጣሉባት አንድ አመት ተቆጠረ። ምንም እንኳን ምዕራባውያኑ እንዳሰቡት ፈጣንና የሚያሽመደምድ አይነት ባይሆንም የሩሲያ ኢኮኖሚ ተጽዕኖን ማየት ይዟል። ማርከስ ሀርተን ከአሜሪካ ድምጽ የሞስኮ ቢሮ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። እግሩ በሚዘዋወርበት ጊዜ ጦርነት ውስጥ ያለች ሀገር ዋና ከተማ ላያስብ ይችላል። በከተማይቱ መደብሮች ውስጥም በምዕራቡ ዓለም ሊከፈል ከሚችለው ሰላሳ በመቶ ያህል የበለጠ ዋጋ ቢከፍልም አሜሪካ ውስጥ የተሠሩትን ዘመናዊ ስልኮች ግን ማግኘት ይችላል። በሌላ በኩል ሩሲያ የተጣለባትን ማዕቀቦች ቸል እንድትል ላስቻሏት አጋሮቿ ምስጋና ይግባቸውና በግልጽ የሚታይ እጥረትም የለም። есть четыре страны которые закрывают በህጋዊ መንገድ ይሁን በሌላ የፈለጉትን ለሩሲያ መሸጥ የቀጠሉ አራት ሀገሮች አሉ፣ ኢራን፣ ቻይና፣ ቱርክና ህንድ። ሁኖም ማዕቀቦቹ የሩሲያን የአውቶሞቢል ኢንዱስትሪ ጨምሮ የአገር ውስጥ ገበያው በሰማንያ በመቶ እንዲቀንስ በማድረግ ሁሉንም ዘርፎች መጥተዋል። ሁሉም ዓለም አቀፍ በረራዎች በአጠቃላይ ማለት ይቻላል የተቋረጡበት የሩሲያ የሲቪል አቪዬሽን ዘርፍም በማዕቀቡ ክፉኛ ከተመቱት ውስጥ አንዱ ነው። ምናልባትም ከዚህ ሁሉ በላይ ግን የሩሲያ አየር መንገድ የሚያስፈልጉትን መለዋወጫዎች ማግኘት ፈጽሞ የማይቻል ሆኖበታል። የሩሲያ መንግስት ኩባንያዎች የሚገጥማቸውን እጥረት ለመቋቋም እንዲችሉ በሦስተኛ አገር አማካኝነት ምርቶችን መግዛት የሚያስችል ፕሮግራምም አስተዋውቋል። Consumers now have worse products, more expensive, and with fewer supplies, but they have them. ሸማቾች አሁን የሚያገኙት ጥሩ ያልሆኑ በጣም ውድና አነስተኛ አቅርቦቶች ያላቸውን ምርቶች ነው። ሆኖም ምርቶቹን ማግኘታቸው ግን አልቀረም። ይህም ፖሊሲ ጎዳና ላይ ከሚታየው ስሜት አንጻር የነገሮች ተረጋግቶ መቀጠል ተጨባጭነት ሊኖረው ወይም ሌላ የመሰረታዊ ፍላጎቶች እጥረት እንዳይኖር ግን አግዟል። ሁኔታው አልተለወጠም። ምናልባትም አንዳንድ ከውጭ የሚገቡ እቃዎችን ማግኘት ይበልጥ አዳጋች ሊሆን ይችላል። ቢሆንም በጣም አስፈላጊ የሆኑ ነገሮችን አላጣንም። ሁሉም ነገር አለን። I think nothing has changed. We have already been under sanctions on other occasions. At the moment, the sanctions are not noticeable. አሁን ማዕቀቡ ያሳደረው ተጽዕኖ ብዙም አይታይም ቢያንስ እዚህ በሞስኮ ውስጥ። ሆኖም ከመጪው የበጋ ወራት አንስቶ ግን መታየት መጀመሩ የማይቀር ይመስለኛል። ጦርነቱ ከተጀመረ ድፍን አንድ ዓመት ቢቆጠርም የአሜሪካ ድምፅ ያነጋገራቸው የሞስኮ ከተማ ነዋሪዎች ግን ብዙም ያሳሰባቸው አይመስሉም ነበር። እየተከታተላችሁት ያላችሁት የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ስርጭት ነው። በተከታዩ ዝግጅታችን ደግሞ በአፍሪካ ትምህርት ስርዓት የመገንባት ዓላማ ያዘለው የቻይና የመንገድና መሰረተ ልማት ግንባታ ፕሮጀክት ወይም ቤልት ኤንድ ሮድ በተሰኘው የፕሬዚዳንት ዢ ጂንፒንግ ፕሮጀክት አማካኝነት ቻይና እንደ ባቡር መንገድ፣ ወደቦችና ድልድዮች የመሳሰሉ አበይተ መሰረተ ልማቶችን በመገንባት ዓለም አቀፍ ተጽዕኖዋን በማስፋፋት ላይ ትገኛል። ለች በእንግሊዝኛው መጽሐረ ቃል ብሪ የሚል መጠሪያ የተሰጠው የዚህ ፕሮጀክቷ አንዱ ቁልፍ አካል ብዙም የማይታዩትን የቻይና ቋንቋ ትምህርትና እሴቶች እንዲሁም የኮሚኒስት ፓርቲዋን ርዕዮተ ዓለም ማሰራጨት የመሳሰሉት አላማዎቿን ያካትታል። ኬት ባርትሌት ከኬፕታውን ደቡብ አፍሪካ ያጠናቀረችውን ቆንጅታዬ እንደሚከተለው ታቀርበዋለች። ታይቺ የተሰኘው የማርሻል አርትስ ጥበብ የሻይ ምርቷና ፓንዳ የተባለው ብርቅዬ እንስሳ በደቡብ አፍሪካው በአዲሱ የኮንፊውሸስ ኢንስቲትዩት ከሚታዩት ቻይና በሌሎች ላይ ተጽዕኖ ለማድረግ የምትጠቀምበት ለስለስ ያለ ዘዴ ወይም ኃይሏ ነው። በአህጉሪቱ ከሚገኙት ቁጥራቸው ወደ ስልሳ የሚደርስ ተመሳሳይ ተቋማትም አንዱ ነው። ከቻይና ጋር በንግድ ስራና በሌሎች ጉዳዮች የተሳሰረ እያደገ የመጣ ግንኙነት አለን። አስተርጓሚ ያስፈልጋቸው ነበርና አሁን እዚህ ደቡብ አፍሪቃ ውስጥ የመንደሪን ቋንቋ ማስተማር ጀምረናል። እንደ አውሮፓውያን የዘመን አቆጣጠር ከ2016 አንስቶ የስርአተ ትምህርቱ አካልም ሆኗል። መንደሪን ስታውቅ በጣም ብዙ እድሎችን ታገኛለህ። አፍሪካ ውስጥ እነዚህ ተቋማት ተቀባይነት እያገኙ በማደግ ላይ ናቸው። የመጀመሪያው የኮንፊሽስ ኢንስቲትዩት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ ም ደቡብ ኮሪያ ላይ ተከፈተ። ቤጂንግ እንደምትለው ተቋሙ በቻይና የትምህርት ሚኒስቴር ድጋፍ የቻይናን ቋንቋዎችና ባህልን ማስተዋወቅ ነው ዓላማው። ይሁንና ዩናይትድ ስቴትስ እና ብሪታንያ እንደሚሉት እነኚህ ማዕከላት ፕሮፓጋንዳ ለማሰራጨት የተቋቋሙ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት ዩናይትድ ስቴትስ ዋሽንግተን ዲሲ ላይ የሚገኘውን የኮንፊሽየስ ኢንስቲትዩት የአሜሪካ ማዕከል የቻይናን የውጭ ተልእኮ ለማሳካት የቆመ በሚል ፈርጃ በዩናይትድ ስቴትስ ዩኒቨርሲቲዎች የነበሩትን ከአንድ መቶ በላይ ማዕከሎች ዘጋች። ስዊድን፣ ፊንላንድ፣ ኖርዌይ፣ ቤልጅየም እና ዴንማርክን ጨምሮ የአውሮፓ ሀገሮችም ባለፉት ጥቂት ዓመታት ውስጥ በየዩኒቨርስቲዎቻቸው ውስጥ ይገኙ የነበሩትን የኮንፊሽስ ተቋማት እየዘጉ ናቸው። እንደ አውሮፓውያን የዘመን አቆጣጠር እስከ 2022 ድረስ በነበረው አስርት ዓመታት ውስጥ ቻይና በዓለም ዙሪያ በ159 ሀገሮችና ግዛቶች ውስጥ ቁጥራቸው ወደ 500 የሚደርስ የኮንፊውሸስ ተቋማትን ገንብታለች። በዋናነትም በሀገር ውስጥ ዩኒቨርሲቲዎችና ቻይና ከሚገኙ እህት ዩኒቨርሲቲዎች ጋር ይሰራሉ። ሁሉም ዩኒቨርሲቲዎች ሁሉም ዩኒቨርሲቲዎች ማለት ይቻላል በቻይና መንግስት ነው ድጋፍ የሚደረግላቸው። ስለሆነም ከቻይና መንግስት ጋር ምንም አይነት ነገር መስራት ካልፈለግ ከቻይና ዩኒቨርሲቲዎች ጋርም መተባበር አትችልም። ሊራን ዘንግ እነኝህን ተቋማት አስመልክቶ በዋናነት ከምዕራቡ አለም በኩል የሚቀርቡትን ትችቶች ነው ያነሱት። የምዕራብ ኬፕ ዩኒቨርሲቲው የዓለም አቀፍ ግንኙነት ፕሮግራሞች ዲሬክተር ኡሜሽ ባዋ በበኩላቸው ማስጠንቀቂያ ተሰጥቷቸው እንደነበረ ይናገራሉ። በአውሮፓ ያሉ የስካንዲቪያን ሀገሮች አጋሮቻችን፣ አንዳንዶቹም በየሀገሮቻቸው ያሉትን የኮንፊሽየስ ተቋማት የዘጉ ናቸው በመጨረሻ መዘዝ ያስከትልባችኋል ሲሉ አስጠንቅቀውናል። አንዳንድ ምሁራን ያስጠነቅቃሉ፣ ተቋማቱ የንግግር ነጻነትን በተመለከተ ጣልቃ ሲገቡ፣ አንዳንድ የትምህርት ክፍሎችም በዚህ ሳቢያ ቻይና ወሳኝ አድርጋ የምትመለከታቸውን ጉዳዮች አስመልክቶ ራሳቸውን ሳንሱር ያደርጋሉ። የቻይና መንግሥት በተለይም እንደ ታይዋንና ቲቤት የመሳሰሉ ጉዳዮችን አስመልክቶ ለሚያስተላልፋቸው መልእክቶቹ ጥሩ አድርጎ የተቀነባበረና በአንድ መልክ የተዋቀረ አሰራር ነው የሚከተለው። በመሆኑም በአንድ በኩል ያንን መልእክት አገልቶ ለማሰማት ይጥራል። ለምሳሌ ያክል አንድ ዩኒቨርሲቲ የቲቤት ተወካይ የሆነ ሰው ቢጋበዝ በአገሩ ካለው የቻይና ኤምባሲ ግፊት ይገጥመዋል። አሁን ደግሞ በኮንፊሽየስ ዩኒቨርሲቲም በኩል ተመሳሳይ ጫና ሊደረግበት ይችላል። ዜንግ ግን የተባሉት ስጋቶች መሠረት የላቸውም ባይ ናቸው። የኮንፊሽየስ የትምህርት ተቋም ባለን ስፍራ ሁሉ የአገሬው ተወላጅ የሆነ ተባባሪ ዲሬክተር አለን እናም ያ የአገሬው ተወላጅ የሆነ ተባባሪ ዲሬክተር ስርዓተ ትምህርቱን፣ የተለያዩ እንቅስቃሴዎችንና ዝግጅቶቹን ሙሉ በሙሉ ይቆጣጠራል። በመሆኑም ሁሉም የአገሬውን ዩኒቨርሲቲ ህጎችና ደንቦችን እናከብራለን። የእኛም ስርዓተ ትምህርት በአገሬው መምህራን በደንብ እንዲፈተሽ ይደረጋል። በህዳር 2022 ይህ የኮንፊሸስ ተቋም በኬፕታውን ደቡብ አፍሪካ ላይ ሲከፈት በዚያች ሀገር ስድስተኛው ተቋም መሆኑ ነው። የቻይናውያኑን ተቋማት አስመልክቶ ምዕራባውያን የሚያሰሟቸው ስጋቶች በዌስተርን ኬፕ ዩኒቨርሲቲ ላይ ብዙም የሚሰሩ አይደሉም ይላሉ ባዋ። በአጋርነት የምንመሠረታቸውን ግንኙነቶችን በተመለከተ በጣም ግልጽ ነን። እናም እንደሌላው ነገር ሁሉ ጥንቃቄ እናደርጋለን። ሴቶቻችንን ከማይጋሩ ወገኖችም ጋር አጋርነትን አመሰረትም። በዲሞክራሲያዊት ሀገር ውስጥ ያሉ ብዙ ሰዎች ከቤይጂንግ ጋር ባለው ታሪክ የተነሳ የቻይናን የትምህርት ተቋማት በአዎንታ ይቀበላሉ። ቻይና በሀያኛው ክፍለ ዘመን አብላጫውን ጊዜ አድሎና የዘር መለያየት ያስከተለ የቅኝ አገዛዝና ጥቂት ነጮች የሚመሩትን አገዛዝ በመቃወም በርካታ የጥቁሮች የነጻነት እንቅስቃሴዎችን ደግፋለች። ኮንፊሽየስ ኢንስቲትዩት የሚመሠረታቸው የአጋርነት ግንኙነቶች ከቻይና ዩኒቨርሲቲዎች ጋር የሚፈጽሙና ፖሊሲዎችን የወዳጅነት ግንኙነቶችንና ባህል እንዲሁም ለነኚህ ጉዳዮች ተገቢውን ስፍራ ለመስጠት የሚደረጉ ንግግሮችን ለማጉልበት መንግስት የሚያሰናዳው መርሃ ግብር ነው። በደቡብ አፍሪካ ያ በእርግጥ በጣም አስፈላጊ መሆኑን እናውቃለን። በዓለም ዙሪያ ቻይናውያን በታሪካቸው ሁሌም በጣም ጭቆና የደረሰባቸው ናቸው። በሌላ በኩል ቤጂንግ በተለያዩ ሀገሮች የምታስፈጽማቸውን የትምህርት መርሃ ግብሮች ሮድ ኤንድ ቤልት ከተባለው የመሰረተ ልማት ፕሮጀክት መሳ ለመሳ በማከናወን ላይ ትገኛለች። ሮድ ኤንድ ቤልት የተሰኘውና እንደ አውሮፓውያን የዘመን አቆጣጠር በ2013 ዓመተ ምህረት ለመጀመሪያ ጊዜ በጽንሰ ሀሳብ ደረጃ የተጠነሰሰው እቅድ በቻይናና በሌሎች አገሮች መካከል ያለውን በየብስና በባህር የሚደረጉ የምጣኔ ሀብት እንቅስቃሴዎች ለማጎልበት እንዲሁም የንግድ መስመሮችን ለማስፋት የታለመ የመሰረተ ልማት ግንባታ ያስተዋውቃል። የቻይና የትምህርት ሚኒስቴር ትምህርትን ይህን ፕሮጀክት ለማሳለጥ የተወጠነ አገልግሎት ነው ይላል። እንደ ኮንፊሽስ ኢንስቲትዩት የመሳሰሉ ተቋማትና የነጻ ትምህርት እድሎች፣ የለውጥ ፕሮግራሞችና የሙያ ስልጠና መርሃ ግብሮችም ክህሎትንና የባህል ልውውጥን ለማዳበር የሚያግዙ የፕሮጀክቱ ቁልፍ አካላት ናቸው ሲል ነው የሚያስረዳው። በአፍሪካ ትምህርታዊ ፕሮግራሞች በመደበኛ ተማሪዎች ብቻ የተወሰኑ አይደሉም። ባለፈው ዓመት ከስድስት የአፍሪካ አገሮች የተውጣጡ የፖለቲካ ሰዎች ቤጂንግ በአርባ ሚሊዮን ዶላር ታንዜኒያ ላይ የከፈተችውን አዲስ የአመራር አካዳሚ ትምህርት ተከታትለዋል። አንዳንድ ተንታኞች ይህን መሰሉ የትምህርታዊ ፕሮግራሞች የቻይናን ኮሚኒስታዊ ርዕዮት የሚያራምዱ ናቸው የሚል ስጋት ሲያድርባቸው፣ ሌሎች ግን ሁሉም ሀገር ይህን ስጋት ይጋራል ማለት አይደለም ይላሉ። እንዲህ ያሉት ጉዳዮች በአፍሪካ ተመራማሪዎች መካከል በባለጸጎቹ አገሮች እንደሆነው ሁሉ በማደግ ላይ ባሉትም አገሮች አሳሳቢ ከሚባሉት የፖለቲካ ጉዳዮች ውስጥ አይደሉም። አንዳንድ ሀገሮች የቻይና ትምህርታዊ እንቅስቃሴዎች ለዲሞክራሲያዊ እሴቶች አደጋ ደቃኝ ናቸው ሲሉ ሲያስጠነቅቁ፣ ሌሎች በአንጻሩ እነኝህን በአጋርነት የሚካሄዱ የትምህርት ፕሮግራሞች ከቻይናው የቤልት ኤንድ ሮድ ፕሮጀክቶች ተጠቃሚ መሆን የሚያስችሉ እድሎች አድርገው ይመለከቷቸዋል። ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በጊዜው ሱዳንን ይመሩ የነበሩት የቀድሞው ፕሬዝዳንት ኦማር አልበሽር ከስልጣን ከተወገዱበት እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ ም ወዲህ አራት ዓመታት በሁለት የማይመሳሰሉ የፖለቲካ ዝምድናዎች መካከል ከተደረገውና ኋላም ወታደራዊ ኃይል ስልጣኑን በሙሉ ጠቅሎ ከወሰደበት ለአጭር ጊዜ ከዘለቀው የስልጣን መጋራት ስምምነት ወዲህ ደግሞ ሁለት ዓመታት ከተቆጠረ በኋላ በመጨረሻው ነገሮች በዚያች ሀገር መልካም አዝማሚያ ማሳየት ጀምረዋል ሲል ይንደረደራል። በሱዳን በዝግታ የተወሰዱ እርምጃዎች ወደፊት ማራመድ ጀመሩ በሚል ርዕስ የወጣው የዕለቱ ርዕሰ አንቀጽ ከአዎንታዊ እርምጃዎቹም የመጀመሪያው አንዱ ባለፈው የሚያዝያ ወር መጀመሪያ አሊ ኩሻይብ በሚለው መጠሪያቸው ይበልጥ የሚታወቁት አሊ ሙሐመድ አሊ አብዱራህማን ለፍርድ የቀረቡበት የህግ ሂደት ነው። በሱዳን መንግስት የሚደገፈው ጃንጃዊድ ሚሊሻ ቡድን ከፍተኛ መሪ የነበሩት አሊ ኩሻይብ በሱዳን ዳርፉር ግዛት የተካሄደውን ህዝባዊ አመፅ ለመግታት በሰብአዊነት ላይ በተፈጸመ ወንጀልና ከፍተኛ ጭካኔ የተመላ የጦር ወንጀል ይጠየቃሉ። ርዕሰ አንቀጹ አያይዞም በመንግስታቱ ድርጅት የዩናይትድ ስቴትስ ልዑካን ቡድን የህግ አማካሪ ማርክ ሲሞን ኦፍ ይህ ለሱዳን የወደፊት ዕጣ ወሳኝ ጊዜ ነው ሲሉ የተናገሩትን ያስታውሳል። ዚስ ኢዝ አ ላንድማርክ ኬስ ይህ ልዩ ስፍራ የሚሰጠው ትልቅ ጉዳይ ነው። በኦማር አልበሽር መንግስት ውስጥ የነበረ አንድ ከፍተኛ ባለስልጣን እና በዳርፉር በመንግስት የተደገፉ ኃይሎች ለፈጸሙት በደል ተጠያቂ ሲደረጉ ለማየት ና፣ ከሁሉም በላይ ደግሞ በዳርፉር በተፈጸሙት ጥቃቶች ሰለባ የሆኑ ዜጎች ትክክለኛ ፍትህ የሚያገኙበት የመጀመሪያው እድል ነው። ሌላው የአዎንታዊ እንቅስቃሴው ማሳያ ርዕሰ አንቀጹ ይቀጥላል ሌላው የአዎንታዊ እንቅስቃሴው ማሳያ በአውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ አምስት የተፈረመው የፖለቲካ ማዕቀፍ ስምምነት ነው። ይህ በወታደራዊ ገዢዎችና በሲቪል ኃይሎች መካከል የተደረሰ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ ም የአልበሽርን መንግስት ከስልጣን በማስወገድ የተጀመረውና በጥቅምት 2021 ዓ ም በወታደራዊ መንግስት ከተደናቀፈ በኋላ በሱዳን ዲሞክራሲያዊ ሽግግር ለመመስረት የተደረገው ጥረት አስፈላጊው የመጀመሪያ እርምጃ ነው። this agreement and the recent launch of phase two dialogues on outstanding issues are promising steps towards <laughs> እነዚህ ድርድሮች መካሄዳቸው በራሱ ሱዳናውያን ሴቶች፣ ወንዶችና ወጣቶች በሱዳን የጸጥታ ኃይሎች ብርቱ ጥቃት ቢደርስባቸውም መብታቸውን ለማስከበርና የሲቪል አስተዳደር እውን ይሆን ዘንድ ለመጠየቅ አደባባይ ወጥተው ያሳዩት ጽናትና ቆራጥነት ምስክር ነው። ቡድኖቹ በነኚህ የሁለተኛ ዙሩ ውይይቶች በአንዳንድ ያልተፈቱ ጉዳዮች ላይ በመነጋገር ላይ ባሉበት በአሁኑም ወቅት አንዳንድ ብርቱ ፈተናዎች አሁንም ከፊታቸው እንደተደቀኑ መሆናቸውን የጠቀሰው ርዕስ አንቀጽ ይህም ሱዳን በፌዴሬሽን መልክ የምትቋቋምበትን ስርዓት የሚደነግገውን እንዲሁም የሽግግር ፍትሕና የጸጥታ ዘርፍ ማሻሻያ ጥያቄዎችን ይጨምራል ብለዋል። በሚቀጥሉት ጥቂት ወራት ውስጥ የሽግግር ፍትሕ እውን መሆንን ጨምረው ለበርካታ አስርት ዓመታት በተፈጸሙ የኃይል እርምጃዎች ተጠያቂነትና ፍትህ እንዴት ሊረጋገጥ ይችላል? እርቅና የደረሰው ቁስልስ እንዴት ማጠገግ ይችላል? የሚሉትን ጨምሮ ጥያቄዎቹ ተሟልተው የሚመለሱበትን ለማረጋገጥ ከሱዳን ሕዝብ ጎን መቆማችንን እንቀጥላለን ሲሉ ሲሞኖቭ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የምሽቱን ዝግጅቶቻችንን በዚሁ እናጠናቅቃለን። በቅም አቀናበር አብራኝ ከቆየችው ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።